ጠቅላይ ሚኒስትር አብይ አህመድ የሀገር እድገት ከህዝብ የኑሮ እድገት ጋር መገናዘብ እንዳለበት አመልክተዋል። የመንግስት አሰራር ግልጽና ለህዝብ ክፍት እንዲሆንም አሳስበዋል። በውጭ አገር ባንኮች ገንዘብ ያከማችሁ ባለሥልጣናት የሂሳብ መዝገብ እየተጣራ እንዲሆንም ገልጸዋል። መለስካቸው አመሃ አጠር ያለ ዘገባ ልኳል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሚኒስትሮችን ሚኒስትር ዴታዎችንና ዋና ዳይሬክተሮችን ሰብስበው ገለጻና ማሳሰቢያዎችን እንደ ሰጡ የመንግሥት መገናኛ ብዙሐን አስታውቀዋል። የኢትዮጵያ ፕሬስ ድርጅት ባወጣው ዜና እንደገለጸው ጠቅላይ ሚኒስትሩ በዚህ መድረክ ላይ የራሳቸውን ጥናታዊ ጽሑፍ እንዳቀረቡና በአመራር ጥበብ ላይ ገለጻ እንዳደረጉ አብራርተዋል። አክሎም አገሪቱ እያደገች መሆኑን የጠቀሱት ጠቅላይ ሚኒስትር ኢትዮጵያ አድጋለች ከማለት ባሻገር በተጨባጭ ሕዝቡ ምን ያህል ተጠቅሟል የሚለውን መፈተሽና ማረጋገጥ አለብን ሲሉም እንዳስገነዘቡ የኢትዮጵያ ፕሬስ ድርጅት ዘግቧል። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ የመንግሥት አመራር አሰራሩን ግልጽና ለሕዝብ የማይደበቅ ማድረግ እንደሚገባውም አሳስበዋል። በተጨማሪም እያንዳንዱ ሚኒስትር ለስብሰባ ሲመጣ በቂ ዝግጅት ማድረግ እንዳለበት እና ሚኒስትር ሐሳብ አመንጭ እንጂ አቃቂር አውጭ አይደለም እንዳሉ ዘገባው ያመለክታል። ከባለሥልጣናት ጉዞ ጋር በተያያዘም ማብራሪያ መስጠታቸውን ያወጣው ይኸው ዘገባ ጠቅላይ ሚኒስትሩ በተለይም በውጭ አገር ባንኮች አካውንት ያላቸው ባለሥልጣናት በአካውንቶቻቸው ላይ ምርመራ እየተደረገ መሆኑና ለዚህም ሀገሮቹ ትብብር እያደረጉ መሆናቸውን አስታውቀዋል ብሏል። ጠቅላይ ሚኒስትሩ በዚሁ ገለጻቸው ሳምንታዊው የካቢኔ ስብሰባ ከአርብ ወደ ቅዳሜ መለወጡንና ሚኒስትሮች አርብ በስብሰባ ስም ጊዜ ማባካ እንደሌለባቸውና መደበኛ ሥራቸውን እንዲሰሩ ማሳሰባቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ከዚህ ስብሰባ በኋላ በነገሥታቱና በደርግ ጊዜ ታሪካዊ ድርጊቶች የተከናወኑባቸውንና ለዓመታት ተዘግተው የኖሩ ክፍሎችን አስከፍተው ባለሥልጣናቱን እንዳስጎበኟቸውም ተመልክተዋል። መለስካቸው አምሃ La Amir Kadim's Radio, Kadis Ababa.